ወደ ተፈጥሮ አካባቢ የዛሬ የተፈጥሮ አካባቢ ሳይንስና ሕይወት ዝግጅት የታላቁን ስምጥ ሸለቆ እጣ ፈንታና የወደፊት እጣ ትንበያ ያሳያል። የፕሮግራሙ አቅራቢ ሰለሞን አባተ ነው። ውሃ አልባው ባህር ባለው በዚህ የመጀመሪያ ክፍል አንድ የጂኦ ፊዚክስ ተመራማሪ ጋብዟል። ወደ ዝግጅቱ። የደናክል ረባዳማ አካባቢዎች ነውጥና ንቅናቄ መስተዋል ከጀመረ ሰነባብቷል። የሰሜናዊው አፍሪቃ ከርሰ ምድር እንቅስቃሴ ቀስ በቀስ እየተንፏቀቀ አህጉሪቱን አንድ ቀን ወደ መሰንጠቅ ሊወስዳት እንደሆነ የቅርብ አጥኚዎቹ እየተናገሩ ነው። በተለይ የአፋሮቹ እሳተ ገሞራዎች የሚተፉት የቀለጠ አለት ፍሳሽ በውቅያኖሶቹ ወለል ላይ የሚታየውን አይነት ማግማ እንደሚመስል የሚያመላክቱት እነዚህ አጥኚዎች ያንን ሀገር ወደፊትም የሚተኛበት የባህሩ ውሃ እንደሚሆን ይተነብያሉ። በአፋር ስሙ ገኖ የሚነሳው የአርታ አሌ እሳተ ገሞራ ለመጨረሻ ጊዜ ከፈነዳ አስርት ዓመታት አልፈዋል። ሆኖም አርታአሌ ጨርሶ አልተኛም። አናቱ ላይ ያለው ብርማው የቅልጥ አለት ኩሬ እንደተንፈቀፈቀ ይኖራል። ባለፈው ህዳር ውስጥ ግን አርታ አለ ያገረሸበት አሉ፣ እንደገና መፈንዳት፣ እንደገና መገንፈል ጀመረ የሚል ጥሪ የአካባቢውን የከርሰ ምድር እንቅስቃሴ ላለፉት 20 ዓመታት በቅርብ ሲከታተሉት ወደ ኖሩት ወደ ዶክተር ሲንቲያ አቢንገር ይደርሳል። ሲንቲያ አቢንገር በኒውዮርክ ሮቸስተር ዩኒቨርሲቲ የጂኦ ፊዚክስ ፕሮፌሰር ናቸው። በተለይ ደግሞ በምስራቅ አፍሪካ አካባቢ ባሉ የርዕደ ምድር ክስተቶችና እሳተ ገሞራዎች ላይ አተኩረው የቅርብ ጥናት ያካሂዳሉ። እንግሊዝ ውስጥም ከአራት ዓመታት በፊት ባሉ ጊዜያት በለንደን ዩኒቨርሲቲ ሠርተዋል። በፕሮግራማቸው ምክንያት ደግሞ ከአዲስ አበባ ዩኒቨርሲቲ እና ከጂኦ ፊዚካል ኦብዘርቫቶሪው የከርሰ ምድር ሁኔታ መከታተያው ጋር ቅርበት እንዳላቸው ጠቁመዋል። በምስራቅ አፍሪቃ የአዲስ ውቅያኖስ መፈጠርን አዝማሚያ እያስተዋሉ ነው፣ ፕሮፌሰር አቤንገር ለነገሩ ከሚሊዮኖች ዓመታት ጀርባ ተመራማሪዎቹ እንደሚሉት የዛሬው አረቢያ ባህረ ገብ መሬት ከምስራቅ አፍሪቃው የዛሬ የባህር ጠርዝ ጋር አንድ አካል አንድ ምድር የነበረ ክልል ነበር። በከርሰ ምድር ውስጥ የተፈጠሩት እንቅስቃሴዎች መሬቱን ወደ መሰንጠቅ ሲወስዱት የአረቢያው ምድር ከቀድሞ አካሉ ሸሽቶ ሄደና ጠረፉን ከሚያጥበው የሕንዱ ቅያኖስ የተቀዳው የተቀዳ ውሃ የዛሬዎቹን ቀይ ባህርና የአደን ባህረ ሰላጤን ፈጠረ። ምንም እንኳ አካባቢው በሙሉ ዕድሜው ከእንዲህ ዐይነቱ ንቅናቄ ተለይቶ ባያውቅም፣ ይላሉ ጠበብቱ፣ የአሁን አዝማሚያው ግን እጅግ የፈጠነ ሆኖ እየተስተዋለ ነው። አፍሪቃ በጂኦሎጂ በከርሰ ምድር ጥናት ማለት ነው፣ እምብዛም ተዘውትሮ በማይስተዋል ሁኔታ ለሁለት እየተሰነጠቀች ነው፣ የባለሙያዎቹ ድምዳሜ ነው። ፕሮፌሰር አቢንገር የባህር ንጣፉን ድርብርብ አለትና የአውራጃውን የበረሃ ገጽታም አጣምረው ይመለከታሉ። ከቀይ ባህር እስከ አደን ባህረ ሰላጤ ያለውን ክልል በሚሸፍነው የ300 ኪሎ ሜትር ስፋት ባለው የአፋር ረባዳማ አካባቢ ባለፉት አምስት ዓመታት እየታዘብን ያለ ነው። ተደጋጋሚ የሆኑ የርዕደ ምድር እንቅስቃሴዎችና አንዳንዴም በእሳተ ገሞራ መገንፈል የታጀቡ ክስተቶችን ነው። እነዚህ እንቅስቃሴዎች ታዲያ ስድሳ ኪሎ ሜትር በሚሆን አካባቢ ላይ የሰፋ መሰንጠቅና የመከፋፈል አዝማሚያ መፍጠራቸውን ፕሮፌሰር አቢንገር ይናገራሉ። አጥኚዎቹና ተከታታዮቹ ዛሬ ሲያስተውሉት ቀይ ባህርንና የአደን ባህረ ሰላጤን ውሃ በደረታቸው ያቆሙት ከፍታቸው ከ ሀያ አምስት ሜትር ያልበለጠ ብርቱ ገሞራ ወለድ ኮረብታዎች መሆናቸውን ተገንዝበዋል። ይህ አካባቢ እንግዲህ በትናንሽ እሳተ ገሞራዎች ተገድቧል። ግድቦቹ ታዲያ ቀይ ባሕርንና በጅቡቲ ጠረፍ ደግሞ የአደን ባህረ ሰላጤን ውሃዎች ወደ አፋር ረባዳ መሬቶች ከመገልበጥ በተሳካ ሁኔታ መልሰው አቁመዋቸዋል። የበረሃው ምድር እየተሰነጠቀና ክፍተቱ በፍጥነት እየሰፋ መሬቱ እየተራራቀ ነው። እሳተ ገሞራዎቹ መረጋጋት አጥተዋል። የባህሩ ውሃ በመሬቱ ላይ የተፈጠረውን የመሰንጠቅ አጋጣሚ ተከትሎ እየተሰረቀ ይፈልቃል። ውሃ የጠማው ምድረ በዳ እነሆ የጨዋማው ውሃ መተኛ ሊሆን ነው። ቀይ ባሕርንና አደን ባሕረ ሰላጤን ከፈጠረው የመጀመሪያው መሰንጠቅ በኋላ ያጋጠመው በገጸ ምድር ላይ የታየ የከርሰ ምድር ክስተት ከቀይ ባህር ዳርቻዎች ታንዛኒያን ዘልቆ ወደ ህንድ ውቅያኖስ የገባው የታላቁ ስምጥ ሸለቆ መፈጠር ነበር። በሚሊዮኖች ዓመታት ይሉ ነበር፣ ቀደም ሲል ይህ የስምጥ ሸለቆ ሀገር በሙሉ የውሃ መተኛ ይሆናል። አሁን ግን ሁኔታው ያንን ያህል በሚሊዮን በሚቆጠር ጊዜ ወደፊት መራዘሙን ሳይንቲስቶቹ ይጠራጠራሉ። በተለይ በስምጥ ሸለቆ አናት ላይ የሚገኘው ደናክል ረባዳማ መሬቶች ከታሰበው ጊዜ በፈጠነ ሁኔታ የባህር ወለል ይሆናሉ መቶ መቶ ሺህ ዓመታት ይህንን ጠበብቱ ዛሬ አይናገሩም። ከእነዚያ ፕሮፌሰር አቢንገር ከገለጿቸው ከፍ ያለው 25 ሜትር ከፍታ ያላቸው ኮረብታዎች ጀርባ የተንጣለለው ምድር በፈጠነ ሁኔታ እየሰጠመ ወይም በፍጥነት ከባህር ጠለል በታች እየወረደ ነው። በመሬቱ ገጽታ ላይ የሚታየው ጨዋማ ተፈጥሮ ባህሩ ስርስሩን እየሰረገ እንደነበር ይጠቁማል። ጠረፉ ላይ ግን ያኔ ገሞራዎቹ ድንገት ገነፈሉና አለት ፈጥረው የውሃውን ወደ መሬቱ መገልበጥ አቆሙት። የአፋር ረባዳ ቦታ አብዛኛው ክፍል የሚገኘው ከባህር ጠለል በታች ነው። በተጨማሪም የበዙ ትኩስ የቅልጥ አለት ግግሮች ዝቃጮችና ጨዋማ ክልሎችም አሉበት። አንዳንድ ተመራማሪዎች ታዲያ ያንን የደናክል አውራጃ መሬት ውሃ የሌለው ውቅያኖስ ሲሉ ሰይመውታል። ለምን እነዚያ በጨው ምጣዶች የተሞሉ በሜዳማው ሀገር ላይ የተኙ ድርብርቦችና የቅልጥ አለት አካላት አካባቢው ከዚህ ቀደም ከባህር ስር እንደነበረ ይጠቁማሉ። ውሃ ነበረባቸው፣ ደረቀ። እነዚያ የተባሉት ኮረብታዎችም ተፈጠሩና ገቢው ውሃ ሲገደብ የአካባቢው እጅግ የተጋነነ ሙቀት ውሃ ማቆር የሚያስችል አልነበረም። ሌላኛው ሳይንሳዊ ግምት ነው። ውሃ አልባው ባህር በተከታይ ዝግጅት ይቀጥላል። ለዛሬ ፕሮፌሰር ሲንቲያ ቢንገርን እናመሰግናለሁ። ከተፈጥሮ አካባቢ ሳይንስና ሕይወት ፕሮግራም ለዛሬ በዚሁ እሰናበታለሁ። አዘጋጅና አቅራቢው ሰለሞን አባተ ነኝ። ጤና ይስጥልን። በደህና ሰንብቱ።